ሰሞኑን ይፋ በሆነው የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተናት የተማሪዎች ውጤት ላይ በአማራ ክልል ከፍተኛ ቅሬታ አስነስተዋል። ተማሪዎች፣ የተማሪ ወላጆችና የትምህርት ባለሙያዎች እንደሚሉት የፈተና ውጤቱ በትክክል አለመታረሙንና በክልሉ የነበረውን ወቅታዊ ችግርም ያላገናዘበ ነው ብለዋል። የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ችግሩ የተፈጠረው ሁለተኛ ዙር በተፈተኑ ተማሪዎች ላይ ነው ብለዋል። አስቴር ምስጋናው ዝርዝር አላት። ተማሪ አማኑኤል ፀሐይ በምስራቅ ጎጃም ዞን መርጦ ለማርያም ወረዳ በአብረሃ ወአጽብሃ ሁለተኛ ደረጃ ትምህርት ቤት የ2013 ዓ ም የ12ተኛ ክፍል መልቀቂያ ፈተና መውሰዱን ይናገራል። ሆኖም ትምህርት ሚኒስቴር ሰሞኑን ይፋ ባደረገው የተማሪዎች ውጤት በመጀመሪያ 162 ማስመዝገቡን እንደተመለከተና በውጤቱ ላይ ቅሬታ በማቅረብና እንደገና እንዲመረመር በመጠየቁ የፈተና ውጤቱ 647 እንደሆነ ይናገራል። ቅሬታ የናቀረብ ወዲያው ኦንላይን በነጋታው የአምና ተማሪዎችን ተሞክሮ ምናምን ስጠይቅ የኦንላይኑን ፕሮሰስ ስለሚጨናነቅባቸው ብዙ ተማሪዎች ቅሬታውን ስለሚያቀርብ አያዩትም። ስለዚህ በአካል ሄደህ ማቅረብ አለብህ አሉኝ። እኔ አልሄድኩም። አዲስ አበባ እዛ የማውቀው ሰው ነበረኝ። በወረቀት ጽፈህ አስገባልኝ ያልኩት አስገባልኝ። ከዛ ከሶስት ቀን በኋላ ምናምን በስልክ ደውሎ ትክክለኛ ውጤትን ስድስት መቶ አርባ ሰባት መሆኑን ነገሩኝ ማለት ነው እንደገና ታረመ። ችግሩ ምንድን ነው ብዬ ስጠይቃቸው ኮምፒተሩ ዘሎት ነበር፣ አላረመውም። በዘፈቀደ ነው የሰጠው ኮምፒተሩ ውጤትን አለ ከሆላ አንደኛንም ነው መውጣው እዚህም አቤሬጌ ከዘጠኝ እስከ አስራ ሁለት ዘጠና አስራ ዘጠና ስምንት ነው። አስረኛ ክፍልም ሬት ኤን ያመጣሁት እና ባክግራውንድ ና ያመጣው ውጤት የማይገናኝ ነው። ፈተናውን ሲሰራው ብዙም አልከበደኝም ነበረ የተሳሳቱ ስክፍል ስለሌለ በቃ ችግሩ ይነሱ ነው ብዬ ወዲያ ወሰንኩኝ። ከዚያ ቅሬታ አቀረብኩ ማለት ነው። በደቡብ ጎንደር ዞን አዲስ ዘመን ከተማ የአዲስ ዘመን ሁለተኛ ደረጃ መሰናዶ ትምህርት ቤት ተማሪ የሆነው አምላኩ ቁሙልኝ በመጀመሪያ ይፋ በሆነው ውጤት አንድ መቶ ስልሳ ሰባት እንዳገኘ ና በቃ ሆኖ የተደረገ ይመስል ሀያ አንድ ሀያ ሁለት ሀያ አንድ ሀያ ሁለት ንፈርላሉ በቃ ከፍተኛ ሰላሳ ቀጥታ ባዚ ተዘምሩም ያለውን ነገር ረዳኝ በሚል ሁሉ ነገር ላከሌት እንዲሁም ጋዩክና ለራሱ ከሞከ ድረስ ከአዲስ አበባ ድረስ በቃል ምልስ ያለውን ነገር ላኩ ያላቸው መረጃ እና ውጤቱ ምን ሆነ? አንድ ሰማኒያ ዘጠኝ ከመቶ ስልሳ ሰባት ወደ አምስት ሰማኒያ ዘጠኝ በትክክል ሳይታረም ቀርቶ ነው። አስረኛ ክፍል ሙሉ ኤን ያመጣው እና የፈተናዎች ኤጀንሲ ለተማሪዎች ቅሬታ ማቅረቢያ የከፈተው ድረገጽ በትክክል እንደማይሰራም ሁለቱም ተማሪዎች ይናገራሉ። የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ችግሩ የተፈጠረው ሁለተኛ ዙር በተፈተኑ ተማሪዎች ላይ ነው ብለዋል። በተለይ አማራ ክልል ግማሹ አማራ ክልል ብቻ ሳይሆን አፋር፣ በቤኒሻንጉል፣ ኦሮሚያም ምስራቅ ወለጋ አካባቢ ሁለት ዙር ነው የተፈጠኑት። ማለት አንደኛ ዙር የተፈጠኑ አሉ፣ ሁለተኛ ዙር የተፈጠኑ አሉ። ሲስተሙ አንድን ትምህርት ቤት እንደ አንድ ነው የሚያርመው ተማሪዎቹን ማለት ነው። በተማሪዎች ውጤት ላይ ቅሬታ ካሰሙት የትምህርት ባለሙያዎች ውስጥ በዋግምራ ዞን ጋዝጊብላ ወረዳ የትምህርት ጽሕፈት ቤት ኃላፊው አቶ አለሙ ደበሽ ናቸው። በጦርነት ቀጠና ውስጥ የነበሩ ተማሪዎችን ለፈተና ማስቀመጥ ተገቢ እንዳልሆነ ቀድመው ለትምህርት ሚኒስቴር ሀሳብ ማቅረባቸውን ተናግረዋል። አቶ አለሙ እንደሚሉት በጋዝጊብላ ወረዳ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ከተፈተኑ ሁለት መቶ ሀያ ዘጠኝ ተማሪዎች ውስጥ ሀያ ዘጠኙ ብቻ ናቸው ማለፍ የቻሉት ብለዋል። እኛ አካባቢ ከአንድ ዓመት በላይ የጦር ቀጠና ሆኖ የኖረ ነው አካባቢው። ምናልባትም ከስድስት ወር ወረራ በኋላ ነጻ ከወጣ በኋላ አንፃራዊ ሰላም ስላለ ፈተና እሰጣለሁ በሚል ትምህርት ሚኒስቴር ውሳኔ አስተላለፈ። አይደለም ተማሪዎች ራሳቸውን ሊያዘጋጁ እኛ ራሱ የተሰጠን ሀያ ቀን ስለነበረ ተማሪዎችን በማስተላለግ ነው ጊዜውን የጨረስነው። ምክንያቱም ተማሪዎቹ ጦሩን ተቀላቅለው የሚታገሉ ናቸው። ግማሾቹ ደግሞ በአካባቢያቸው ነው ሎጂስቲክስ የሚያስተባብሩ ናቸው። ቀሪዎቹ ደግሞ ሸሽተው በተለያየ አካባቢ ተፈናቅለው የሄዱ ነበሩ። እነኚህን ከየአካባቢው አስተባስበ ነው ለፈተና እንዲቀምጡ ያደረግ ነው። ይሄ በውጤታቸው ላይ ተጽዕኖ ሊያመጣ እንደሚችል በተለያዩ መድረኮች ከፈተና በፊት የሚመለከታቸው አካላት ጋር ተነጋግረናል። ግን ምላሽ አልተሰጠም ነበረ። በወቅቱ የሰሜን ሸዋ ዞን መንዝቀያ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ወርቁ ገብሬም ተመሳሳይ ቅሬታ አቅርበዋል። በሁለቱም የተመዘገቡ ውጤት ችግር ያለበት ነው እና ወላጆችም ተማሪዎችም እየመጡ እኛ ጋ እንዴት ነው መጠየቅ የምንችለው ማስመርመር የምንችለው የሚል ጥያቄ ያቀርባሉ። ዞሮ ዞሮ እኛሁን በጽሁፍ ሆነ በእንትን ከማህበራዊ ሚዲያ ውጪ በሌላ መንገድ የጠየቅ ነው የለምና በአማራ ክልል የሚገኙ በርካታ ዞኖችና ወረዳዎች እንዲሁም ግለሰቦች ቅሬታው እየቀረበ ይገኛል። የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ከአሜሪካ ድምጽ ጋር ባደረጉት ቆይታ ችግሩ የተፈጠረው በቴክኒክ ምክንያት ነው፣ ቅሬታ ላቀረቡ ተማሪዎችም ምላሽ ተሰጥቷል ብለዋል። ሁለት ዙር የተፈተኑትን ተማሪዎች አንደኛውን በአንዱ ያርማል፣ አንደኛውም በአንዱ ስለሚያርም የአንድ ተማሪ ሁለት ውጤት ይሞላለታል፣ በሲስተሙ ላይ ማለት ነው። ስለዚህ ምንድነው ይሄን ያው ቴክኒካሊ ተስተካክሎ ታርሞ፣ የተወሰኑ ተማሪዎች ግን አመዘጋግቡ ሳይስተካከል የተገለጸላቸዋል። ይሄንን እነሱን ከመግለጻቸው በፊት እኛ ደርሰን አስተካክለናል። አንዳንዶቹ ደግሞ እንደተባለው ቅሬታ አቅርቦ እኛ እያስተካከልን ስለነበረ እዛ ተስተካክለዋል። ይሄ ምንድን ነው እርማትን እንደገና ማረም ሳይሆን በአንድ ትምህርት ቤት ሁለት ዙር የተፈተኑ ተማሪዎች በማጋጠማቸው የተፈጠረ ክፍተት ነው። ወደ አምስት መቶ ምናምን ይሆናል። ከአጠቃላይ ከስድስት መቶ ሺህ ተማሪ ይህን ያክል ስህተት መፈጠር እንትን አይደለም። ማሽን ነው የሚያርመው፣ ሲስተም ነው የሚያርመው። ማንም አይቀርብም፣ ማንም ቼክ እንትን አደርግ ተማሪዎች ቅሬታ እንዲያቀርቡበት በኤጀንሲው የተከፈተው ድረገጽ በትክክል እንደሚሰራም አቶ ተፈራ ተናግረዋል። ኦንላይን ማመልከቻውን በደንብ ተቀብሎ ዳውንሎድ አድርጎ በስነስርዓት አደራጅቶ ውጤት መግለጫው ሚልክ ኃይል አለ። እዚህ በአካል የመጣው ከአንድ ሺ በታች ነው። አብዛኛው ሰው ያመለከተው በኦንላይን ነው። ሶስተኛው አማራጭ ደግሞ ኦንላይንም አክሰስ የሌለው በዛ በወረዳ እና በዞን በኩል ለእኛ እንዲደርስ ማለት ነው። ኦንላይንም በአካልም ከሀያ ሺ በላይ ነው። በዚህ አመት ፈተናውን ከወሰዱት ስድስት መቶ ሺ ተማሪዎች መካከል ሀያ አምስት በመቶ የሚሆኑት ብቻ ናቸው ወደ ዩኒቨርሲቲ የሚገቡት ብለዋል። አቶ ተፈራ። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።